የምሽቱ የዜና መጽሔት ጥንቅር አሁን ይቀጥላል። የአውሮጳ ህብረት ምክር ቤት ዶክተር መረራ ጉዲና የቀረበባቸው ክስ ውድቅ ሆኖ በአስቸኳይ ከስር እንዲፈቱ ጥሪ አቀረበ። የኢትዮጵያ መንግሥት ጥሪውን አልተቀበለም። ምክር ቤቱ ትናንት ባጸደቀው የውሳኔ ሀሳብ በኢትዮጵያ ተቃውሞ የተፈጸሙ ግድያዎችን የሚያጣራ የተባበሩት መንግሥታት ድርጅት መራሽ ቡድን ለማቋቋም ፌዴሪካ ሞጎሪኒ ጥረት እንዲያደርጉ አሳስቧል። እሸቴ በቀለ አጭር ዘገባ አለው። የአውሮፓ ህብረት ምክር ቤት በተቃዋሚ የፖለቲካ ፓርቲ መሪው በዶክተር መረራ ጉዲና ላይ የቀረቡ ክሶችም ውድቅ እንዲደረጉ ጠይቋል። ጥሪው ግን ከኢትዮጵያ መንግስት በኩል ቀና ምላሽ አላገኘም። ለገዢ ፓርቲ ቅርበት ያለው ራዲዮ እንደዘገበው የኢትዮጵያ ውጭ ጉዳይ ሚኒስቴር የአውሮፓ ፓርላማን ጥሪ ህገ መንግስታዊ ስርዓቱን ለማሳነስ ከመሞከር የዘለለ ፋይዳ የለውም ብሏል። በጉዳዩ ላይ አስተያየት የሰጡ ኢትዮጵያውያን በበኩላቸው የአውሮፓ ምክር ቤት ጥሪ የሚፈይደው አንዳች ነገር የለም ባይ ናቸው። የኢትዮጵያ ውጭ ጉዳይ ሚኒስቴር ምላሽም ውሃ አያነሳም ይላሉ። የፍሎሪዳው ነዋሪ አብደላ የኢትዮጵያ ህዝብ ከአውሮፓና አሜሪካ መንግስታት ድጋፍ መጠበቅ የለበትም ባይ ናቸው። አቶ አብደላ ከአፍ ያላለፈው የአውሮፓውያኑ ማሳሰቢያ ዋጋ የለውም ሲሉ ይተቻሉ። የአውሮፓ መንግስታት ከዚህ በፊት በተደጋጋሚ እንደዚህ አይነት አስተያየት ሰንዝሮ ነበር፣ እንዲለቀቁም ጠይቆ ነበር። እንደገና ዶክተር መረራ ጉዲና ለምን እንደታሰሩ ሁሉ እንዲገለጽላቸው ብዙ ጥያቄ አቅርቦ ነበር ከዚህ በፊት። አሁንም ጠየቁ እና የነሱ ብዙውን ጊዜ ከቃል የሚያልፍ ነገር አይደለም። ሁሉ ጊዜ እንደዚህ ይላሉ፣ ግን ከቃል አልፊ ምንም አንድ የሆነ ተጨባጭ የሆነ እርምጃ አይወስዱም። እውነት የአውሮፓ ህብረት የዜጎችን ዴሞክራሲያዊና ሰብአዊ መብት እንዲከበሩ የሚሹ ቢሆን ከኢትዮጵያ መንግስት ጋር በግልጽ በመነጋገርና አቋም በመውሰድ በሳምንታት እድሜ ማስፈታት ይችሉ ነበር፣ የሚሉት አማን ቢን ያሲር ከመግለጫነት ያለፈ ጠብ የሚል ነገር የለውም ብለዋል። አቶ አማን ህብረቱ እርምጃ የሚወስድባቸውና የማይወስድባቸው መንግስታቶች ከህብረቱ ጥቅም አንጻር እንጂ ዜጎቻቸውን ስለሚጨቁን በሚል አይደለም ሲሉም ተችተዋል። ዶክተር መረራ ጉዲናን ለእስር የዳረጋቸው የአስቸኳይ ጊዜ አዋጅ ያስፈለገው በመንግስት ጥፋት ነው የሚሉት አስተያየት ሰጪ ደግሞ የተቃዋሚ ፖለቲካ መሪው ጥፋት የለባቸውም ባይ ናቸው። የመንግስት ምላሽ የእቃቃ ጨዋታ ያሉም ኢትዮጵያዊ አስተያየታቸውን ለዶይቸ ቬለ ሰጥተዋል። እሳቸው ከማንኛውም ፖለቲካ ፓርቲ ጋር መረጃ የመለዋወጥ የመደጋገፍ መሰል ነገሮችን ፖለቲካ የፖለቲካ ስርዓቱ በሚፈቅደው መልኩ ማንኛውም ግብዓትን የማግኘት መብት አላቸው። የኢትዮጵያ መንግስት በሬ ወለደ የሚል ምክንያት ይዞ እንጂ እሳቸው ያን ያክል ህገ መንግስታዊ ስርዓቱን የሚንድ ወይም አደጋ ላይ የሚጥል ነገር ሰርተው አይደለም። የኢትዮጵያ የውጭ ጉዳይ ሚኒስትር የምናገሩት ነገር ከአውሮፓ ፓርላማ አባላት የመነጨውን ጥያቄ እንዲያርገው መመለሱ ያለ አንድ ጥያቄ ቃቃ መጫወት ነው እንጂ ሌላ አይደለም። ለምን ስንት ሀሳብ እየሰጠን ነው፣ ውጤቱን ግን መጨረሻ ላይ እናያለን በማለት ነው የምናስበው እንጂ ሌላ ትርጉም የለውም። ያው ዕቃ ዕቃ መጫወት ነው እንጂ ውሃ ቅዳ ውሃ መልስ ነው፣ ሌላ ትርጉም የለውም። የኢትዮጵያ አነጋገር ውድቅ ነው። የአውሮፓ ሕብረት ምክር ቤት ትናንት ባጸደቀው ሌላ የውሳኔ ሀሳብ እንደ ጎርጎሮሳውያኑ አቆጣጠር ከታህሳስ 2015 ዓ ም እስከ ጥቅምት 2016 በኢትዮጵያ በተቀሰቀሰው ተቃውሞ የተፈጸመው ግድያና የጸጥታ ኃይሎች እርምጃ በገለልተኛ ወገን እንዲጣራ በድጋሚ ጥሪ አቅርቧል። ምክር ቤቱ ያጸደቀው የውሳኔ ሀሳብ የአውሮፓ ሕብረት የውጭ ግንኙነት ኃላፊ ፌዴሪካ ሞጌሪኒ ግድያውን የሚያጣ ራ ገለልተኛ አጣሪ ቡድን እንዲቋቋም ግፊት እንዲያደርጉ ሀሳብ አቅርቧል። ጥረቱን በሚቀጥለው ወር በጄኔቫ በሚካሄደው የሰብአዊ መብቶች ጉባኤ እንዲጀምሩም ጠይቋል። እሸቴ በቀለ ያጠናቀረው ዘገባ ነበር። በደቡባዊው የአውሮፓ ህብረት ሀገራት በተለይም በጣሊያንና ግሪክ ያለውን የስደተኞች ጫና ወደ ሌሎች አባል ሀገራት በዳግም ሰፈራ ለማዘዋወር የተደረሰው ስምምነት እስካሁን ብዙም ውጤት አለማሳየቱ አሳሳቢ እንደሆነ ተገለጸ። በአባል ሀገራቱ መካከል በተደረሰው ስምምነት መሰረት እስከ መጪው መስከረም ወር ድረስ 160 ሺ ስደተኞችን ለማዛወር ነበር የታሰበው። እስካሁን ግን የተዛወሩት 18770 ስደተኞች ብቻ ናቸው። የህብረቱ ምክር ቤት በጉዳዩ ላይ ትናንት ተወያይቷል። የብራስልሱ ዘጋቢያችን ገበያው ንጉሴ ዝርዝር ዘገባ ልኮልናል። የአውሮፓ ፓርላማ ጉባኤ በትናንት የትራስቡርግ ውለው ባደረገው ውይይትና ባሳለፈው ውሳኔ አባል አገሮች የህብረቱን ውሳኔ እንዲያከብሩና በዳግም ሰፈራ ፕሮግራሙም ያለ ወላጅ ብቻቸውን ተሰደው ለሚገኙ ታዳጊ ልጆች ቅድሚያ እንዲሰጥ አሳስቧል። የህብረቱ የፍትህና የአገር ውስጥ ጉዳይ ሚኒስትሮች በዚሁ ጉዳይ ባደረጉት ስብሰባም የህብረቱ የስደተኞች የጋራ ፖሊሲ ጉዳይ አሁንም አወዛጋቢ አጀንዳ ሆኖ እንደቀጠለ መሆኑ ተገልጿል። ስደተኞችን ወደ ህብረቱ እንዳይመጡ ለማድረግና ለመቆጣጠር በሚያስችለውና ውጫዊ የስደተኞች ፖሊሲ በሚሉት የህብረቱ ሀገሮች ስምምነት እንዳላቸው የሚታወቅ ሲሆን የገቡትን በማስተናገድና በተወሰኑ ሀገሮች ላይ ያለውን ጫና በመጋራት በኩል ግን ሰፊ ልዩነት እንዳለ ነው የሚነገረው። ከአባል ሀገሮች ውስጥ ፊንላንድና ማልታ በዳግም ሰፈራ ከጣሊያንና ግሪክ ከተመደቡላቸው መካከል አብዛኛዎቹን በመቀበል የሚጠቀሱ ሲሆን ፖላንድና ሃንጋሪ ደግሞ ምንም ካልወሰዱት መካከል እንደሆኑ ነው የሚታወቀው። የወቅቱ የህብረቱ ፕሬዚደንት ማልታ የአገር ውስጥ ጉዳይ ሚኒስትር ሚስተር ካረሜሎ አቤላ ከስብሰባቸው በኋላ በሰጡት አስተያየት በአባል ሀገራት መካከል ያለው ልዩነት በውስጣዊ የስደተኞች ፖሊሲ ላይ መሆኑን አረጋግጠው በችግሮቹ ላይ ውይይት በማድረግ የካውንስሉን ውሳኔ ተግባራዊ ለማድረግ ጥረት እየተደረገ እንደሆነ ገልጸዋል። የአውሮፓ ኮሚሽን የአገር ውስጥና የስደተኞች ጉዳይ ኮሚሽነር ሚስተር ዲሚትሪስ አብራማፖሎስ ግን የተወሰነውን ውሳኔ አባል መንግስታት ተግባራዊ እንዲያደርጉ ማስጠንቀቂያ ነው የሰጡት። ጥቂቶች ብቻ ጋርነታቸውን እያሳዩ ሌሎቹ ግን ምንም ሳያደርጉ መቀጠል አይቻልም። አሁን ጊዜው ሁሉም አገሮች ኃላፊነታቸውን መወጣት ያለባቸው ጊዜ ነው በማለት ባለፈው አንድ ዓመት ሙሉ አንድም ስደተኛ ሳይወስዱ ወይም ለመውሰድ ፈቃደኝነታቸውን ለግሪክና ጣሊያን ያልገለጹት አሁኑኑ ማድረግ እንዳለባቸው አሳስበዋል። መንግስታት ይህን ካላደረጉ ኮሚሽኑ በህብረቱ ደንብ መሰረት በአባል አገሮች ላይ እርምጃ እንደሚወስድም ኮሚሽነር አቭራማፖሎስ አስታውቀዋል። መንግስታት በጋራ ለወሰኗቸው ውሳኔዎች ተግባራዊነት በህግ የመገደድ በሞራል የመጠየቅ ኃላፊነት እንዳለባቸው ሲገልጹም አባል ሀገሮች ያልሆኑ ምክንያቶችን መደርደር ማቆም ያለባቸው ጊዜ ላይ የደረስን ይመስለኛል። ጊዜው ውሳኔዎችን የምናከብርበትና የምንፈጽምበት ሲሆን ይህም ፖለቲካዊም ሞራላዊም ነው ግዴታም ነው ብለዋል። የመንግስታቱ የህፃናት መርጃ ድርጅት ዩኒሴፍ ትናንት ብራስልስና ኒውዮርክ ይፋ ባደረገው መግለጫ ብቻቸውን የሚሰደዱት ህፃናት ጉዳይ አሳሳቢ መሆኑን በመግለጽ ቁጥሩ እንደ አውሮፓ አቆጣጠር በ2010 ከነበረው በአምስት እጥፍ በማደግ 300,000 መድረሱን ይፋ አድርጓል። እንደ ዘገባው ከሆነ ባለፈው ዓመት ጣሊያን ከገቡት በብዙ ሺህ ከሚቆጠሩ ታዳጊ ወጣቶችና ህፃናት ውስጥ 92 ከመቶው ወላጅ አልባ ናቸው። የዩኒሴፍ ምክትል ዳይሬክተር ሚስተር ጁስቲን ፎርሲት በሰጡት መግለጫ እንዳረጋገጡት ግን በተለያዩ አገሮች ካላቸው ተመክሮ በመነሳት በዘገባው የተገለጸው በጣም ጥቂቱ ነው። ብዙ ያልተቆጠሩ ህፃናት አሉ። ስለዚህ ይህ ከጥቂት ዓመታት በፊት ከነበረው አምስት እጥፍ ነው ያልነው 300ሺ ከብዙ ጥቂቱ ነው ብለዋል። ዩኒሴፍ በመግለጫው መንግስታት ወላጅ አልባ ስደተኛ ህፃናትን ከበዝበዛና ጥቃት እንዲታደጓቸው እንዳያስሯቸው፣ በተቻለ መጠን የልጆችን ደህንነት ለማረጋገጥ ቤተሰቦችን አንድ ላይ እንዲያደርጓቸው፣ የትምህርትና የጤና እድል እንዲሰጧቸውና ከማናቸውም አይነት የጥላቻና የዘር መድሎች እንዲታደጓቸው የሚጠይቁ አጀንዳዎችን ተግባራዊ እንዲያደርጉ ጥሪ ያድርጓል። ገባዩ ንጉሴ ለዶቼቬሌ ራዲዮ ብራስልስ። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከነገ ጀምሮ በሪያድ ሳውዲ አረቢያ ጉብኝት ያደርጋሉ። በዚህ ጉብኝታቸው ወቅትም ከተለያዩ የሙስሊም ሀገራት መሪዎች ጋር ይነጋገራሉ። ትራምፕ በሪያዱ ጉባኤ የሙስሊሙ ሀገራት በጸረ ሽብር ዘመቻው የጋራ አቋም እንዲይዙና ከዩናይትድ ስቴትስ ጋር እንዲተባበሩ ይጠይቃሉ ተብሎ ይጠበቃል። ጸሐይ ጫኔ የሪያዱ ወኪላችን ስለ ሺ ሽብሩን፣ ስለ ጉብኝቱና ዝግጅቱ በስልክ አነጋግረዋለች። ስለ ሺ በነገው ዕለት እንግዲህ በሳውዲ አረቢያ የሙስሊም ሀገራት መሪዎች ስብሰባ ይካሄዳል። በዚህ ስብሰባ ላይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይገኛሉ። እንደው በዚህ ስብሰባ ላይ ምን ምን ጉዳዮች ሊነሱ ይችላሉ? አመሰግናለሁ። ፀሐይ ነገ ይገባሉ ተብለው የሚጠበቁት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሶስት ታላላቅ ስብሰባዎችን በመጪው ቅዳሜና እሁድ እዚሁ ሪያድ ሳውዲ አረቢያ ውስጥ እንደሚያደርጉ ነው የወጣው ፕሮግራም የሚያሳየው አንደኛውና ዋነኛው በሳውዲ አረቢያና በአሜሪካ መሪዎች መካከል የሚደረገው ነው። ይህም የኢኮኖሚ ትብብርን፣ የመሳሪያ ግዢ እና ሽያጭ እንዲሁም የጸጥታና የደህንነት ጉዳዮችን የተመለከቱ ይሆናሉ ነው የተባለው። የኢኮኖሚ ትብብሩ እንዳለ ሆኖ በመሳሪያ ሽያጭና ግዢ በኩል ከአንድ መቶ ቢሊዮን ዶላር በላይ ዋጋ ያላቸው እጅግ ዘመናዊ የጦር መሳሪያዎች እንደሚካተቱበትም ተነግሯል። በመጪዎቹ ለቀናት የሚካሄደው ሁለተኛው ስብሰባ ደግሞ በዩናይትድ ስቴትስ እና ጂሲሲ በሚባሉ ይሄ የገልፍ ሀገሮች ስድስት ሀገሮችን የሚያቅፈው ነው በእነሱ መካከል የሚካሄደው ነው። ይህም በዋናነት በኢኮኖሚ ጉዳዮች ዙሪያ የሚያተኩር ይሆናል። ሶስተኛውና ምናልባትም እኔ ዋነኛ የምለው በዩናይትድ ስቴትስ እና በሙስሊም አረብ ሀገሮች መሪዎች መካከል የሚካሄደው ውይይት ወይም ስብሰባ ነው። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከምርጫ ቅስቀሳቸው ጀምሮ እስልምና ላይ የነበራቸው አቋም ሙስሊም ጠል የሚያስብል አይነት ነው የነበረው እና ከተመረጡ በኋላም የስድስት ሀገሮችን ዜጎች ወደ አሜሪካ እንዳይገቡ እያደረጉበት ሁኔታ ነበር እና ከዛ ጋር ተያይዞ በትክክልም እኚህ ሰው ሙስሊም ጠል ናቸው እየተባለ በአንዳንዶች ዘንድ ሲነገር ነበር እና የአሁኑ የሳውዲ አረቢያ ጉዟቸው ከዚህ አቋማቸው ጋር አይጋጭም ትላለህ? በእውነት ነው የሚቃረነው ፀሐይ ምክንያቱም በተደጋጋሚ በምርጫ ቀስቀሳቸው ላይ እንደተናገሩትም እንዲሁም ፕሬዚዳንት ከሆኑ በኋላ አሜሪካ እንዳይገቡ ያገዷቸውን ሰባት የሙስሊም ሀገሮች ስታይ ዶናልድ ትራምፕ እስልምና የራቁ ወይም ደግሞ ጸረ እስልምና የሆኑ አስመስሏቸው ነበር። ነገር ግን ፖለቲካ ዘላቂ ጥቅም እንጂ ዘላቂ ጠላት የለውም እንደሚባለው እዚህ አካባቢ፣ መካከለኛው ምስራቅ አካባቢ ያለ ከፍተኛ መዋለ ንዋይ ወይም ገንዘብ የቀየራቸው ይመስላል እና ያንን ሁሉ ጥሰው ነው የመጀመሪያው የውጭ ሀገር ጉብኝታቸውን ሳውዲ ሙስሊም ምድር ላይ ያደረጉት። ሌላው በመጨረሻ የማነሳለህ አንድ ጥያቄ የሱዳኑ ፕሬዝዳንት ኦማር አልበሽር እንዲገኙ ተጋብዘዋል እና ብዙ እኚህ ሰው ደግሞ በዓለም አቀፉ የጦር ወንጀለኞች ፍርድ ቤት የሚፈለጉ ሰው ናቸው። ና ከዛ ጋር ተያይዞ የእሳቸውን መጋበዝ የሚተቹ ብዙዎች ናቸው። በዚህ ስብሰባ ላይ ነው እንግዲህ ዶናልድ ትራምፕ የሚገኙት። እና ይሄንስ እንዴት አየኸው? አዎ ከሀምሳ በላይ የሙስሊም ሀገር መሪዎች ጨምሮ አልበሽርን ጨምሮ ማለት ነው እዚህ ጉባኤ ላይ እንዲገኙ ተጋብዘዋል። እየገቡም ያሉ የሙስሊም ሀገር መሪዎች እንደሚገኙ ተገልጿል። የአልበሽር መግባት እስካሁን ድረስ አልተረጋገጠም። ይሄን ዘገባ እስከምንሰራበት ድረስ አልተረጋገጠም። ግን ሰሞኑን፣ ባለፈው ሳምንት፣ ባለፉት ሁለት ሳምንታት አሜሪካ ሱዳን ላይ ወይም አልበሽር ላይ የያዘችው አቋም እየላላ መምጣቱ የታየበት ሁኔታ ስላለ የአልበሽር መጋበዝ የሚገርም አይደለም። አሁን ወደ ጽንፍ የሄዱ ጠላቶችን ወደ ጉያ የመሰብሰብና የማምጣት ሂደት ይመስላል ዶናልድ ትራምፕ እየተከተሉት ያሉትና አልበሽርም ሊገኙ ከእሳቸው መስመርና እሳቸው ከያዙት አቋም ጋር ወይም አሜሪካ ከያዘችው አቋም ጋር ተሳልጠው የሚሄዱበትን መስመር የሚከተሉ ይመስለኛል። ባልደረባችን ስለሽብሩ ከሳውዲ አረቢያ ከልብ እናመሰግናለን። አመሰግናለው ፀሐይ። አድማጮች የመጨረሻው ዘገባ ወደዚህ ወደቡን ያመጣናል። ከሚያዝያ ሰላሳ እስከ ግንቦት አስር ድረስ ለተከታታይ አስር ቀናት በጀርመኗ ቦን ከተማ ባለማ አየር ንብረት ለውጥ ላይ ሲመክር የቆየው ጉባኤ በትናንትናው ዕለት ተጠናቋል። ጉባኤው በማደግ ላይ ያሉ ሀገራት የአየር ንብረት ተጽዕኖን ለመቋቋም ለሚያደርጉት ጥረት ድጋፍ ማግኘት እንዲችሉ መንገድ የሚጠርግ ነው ተብሏል። ፀሐይ ጫኔ ከኢትዮጵያ ከመጡት የጉባኤው ተሳታፊዎች አንዱን አነጋግራ ተከታዩን ዘገባ አዘጋጅታለች። የአየር ንብረት ለውጥ ጉባኤዎች በተለያዩ ቅርጽና ይዘቶች ከጎርጎረሳዊው 1992 ጀምሮ በተለያዩ ጊዜያት የተካሄዱ ቢሆንም ችግሩን በመቀነስ ረገድ አመርቂ ስራ ሳይሰራ መቆየቱን መረጃዎች ያመለክታሉ። በተለይ የአየር ንብረት ለውጥ ተጽዕኖ ምንጭ ሳይሆኑ የችግሩ ገፈት ቀማሽ ለሆኑት ታዳጊ ሀገራት ትርጉም ያለው ድጋፍ ሳይደረግ መቆየቱ ይነገራል። በጎርጎረሳውያኑ 2015 በፈረንሳይ ፓሪስ የተካሄደው ሀያ አንደኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ግን ተጽዕኖውን ለመቀነስ የዓለም ሀገራት የተሻለ ውሳኔ የወሰኑበት ተደርጎ ሲወሰድ ቆይቷል። በቦን ከተማ ትናንት ፍጻሜውን ባገኘው ጉባኤ ላይ የተሳተፉት በኢትዮጵያ የደንና የአካባቢ ጥበቃ ሚኒስቴር የአየር ንብረት ለውጥ ትግበራ ዳይሬክተር ጄኔራል የሆኑት አቶ ደባሱ ባይለየኝ በሀሳቡ ይስማማሉ። የፓሪስ አግሪመንት በተለየ መልኩ በተለይም በማደግ ላይ ላሉ እና በተለይም እነዚህ ደግሞ ደሴቶች ላይ ለሚኖሩ ሀገራት በተለየ ድጋፍ በፋይናንስ፣ በቴክኖሎጂ፣ በአቅም ግንባታ እንዲደረግላቸው በግልጽ አስቀምጧል። ስለዚህ የፓሪስ አግሪመንቱ ሰጥቶናል እድል ካሁን በፊት ከነበሩት ማለት ነው። ከሚገኘው የገንዘብ ድጋፍ ካሁን በፊት የነበረው አብዛኛው ለሙቀት አማጭ የጋዝ ልቀት ቅነሳ ወይም ሚቲጌሽን ለምንለው ነው የሚውለው በአሁኑ ስምምነት ግን ሃምሳ በመቶ ለአዳፕቴሽን ሀገራት ተጽዕኖን ለመቋቋም ለሚሰሯቸው ስራዎች ማለት ነው። አምሳ በመቶ ለዚሁ ውሎ ደግሞ ከዚህ ውስጥ አምሳ በመቶ በማደግ ላይ ላሉ ለሌስ ዲቨሎፕድ ካንትሪስ እና ለስሞል አይስላንድ ዲቨሎፒንግ ስቴትስ እንዲሆን ነው ስምምነቱ ያስቀመጠው። ስለዚህ ትልቅ እድል ለታዳጊ ሀገራት ትኩረት ሰጥቷል የተባለው የፓሪሱ ስምምነት ተግባራዊ የሚደረገው በጎርጎረሳዊው ሀያ ሀያ በመሆኑ ለዚህ የሚያግዙ የትግበራ ሰነዶች ለማዘጋጀትም ተደራዳሪ ሀገራት በየጊዜው እየተገናኙ በመምከር ላይ ይገኛሉ። የሰሞኑ ጉባኤ ዓላማም ይህንኑ የተመለከተ መሆኑን አቶ ደባሱ ይገልጻሉ። ዋናው ዓላማ ምንድን ነው? የፓሪስ አግሪመንትን ወደ ተግባር ለማስገባት የሚያስችሉ የቅድመ ዝግጅት ስራዎችን ማጠናቀቅ ነው። ይህንን ደግሞ አምና ማራካሽ በነበረው ስብሰባ ላይ 2017ና 2018 ተጠቅመን ልክ 24ተኛው የአየር ንብረት ለውጥ ጉባኤ ላይ የቅድመ ዝግጅት ስራውን አጠናቀን መጨረስ አለብን ነው። ማራካሽ ላይም የነበረው ስብሰባ፣ አሁንም የተደረገው ስብሰባ፣ በፊታችንም ኖቨምበር ላይ እዚሁ ቦን የሚካሄደው ስብሰባ ዋነኛ ዓላማው የፓሪስ ስምምነትን ወደ ተግባር ለማስገባት የሚያስችሉ የትግበራ ሰነዶችን ማዘጋጀት የአየር ንብረት ለውጥ የሚያመጣውን ተጽዕኖ ለመቋቋም በማደግ ላይ ያሉ ሀገራት ተጨማሪ የገንዘብ፣ የቴክኖሎጂ፣ የቁሳቁስ ድጋፍና የአቅም ግንባታ ስራ የሚያስፈልጋቸው ቢሆንም በፓሪሱ ስምምነት ዋነኛዋ ተደራዳሪ የነበረችው የዩኤስ አሜሪካ ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ያላቸው አቋም የተለየ በመሆኑ በብዙዎች ዘንድ የታሰበውን ያህል ድጋፍ ላይ ይገኝ ይችላል የሚል ጥርጣሬ አስከትሏል። አቶ ደባሱ ግን እስካሁን የተለየ ነገር አላጋጠመም ባይ ናቸው። ኢንተርናሽናል ሚቲንግ ላይም አሜሪካውያን ፉል ኤንጌጅ እያደረጉ ነው። የፓሪስ አግሪመንትን ላለመቀበል ሳይሆን የፓሪስ አግሪመንት እንዴት ነው ተግባራዊ ሊሆን በሚችለው ላይ ንቆ ተሳትፎ እያደረጉበት ሁኔታ ነው ያለው። ከዛ ባለፈ እንደ ሀገር ፕሬዚዳንቱም የወስኗቸው ውሳኔዎች ይኖራሉ። እነዚህ ውሳኔዎች በፓሪስ አግሪመንት ትግበራ ላይ ራሳቸው የሆነ አስተዋጽኦ ሊኖራቸው ይችላል። በአሉታዊ መልኩ ማለት ነው እና እሱ ተስፈኛውን ነው። እስካሁን እንደ ሀገርም እንደ ተደራዳሪም ተስፈኛውንና ያለ ነው። ሆፕ ጥሩ ነገር ይመጣሉ ለን የምንገምተው እስከ 2018 ድረስ በማደግ ላይ ያሉ ተደራዳሪ ሀገራትን በሊቀመንበርነት የምትመራው ኢትዮጵያም የእነዚህን ሀገራት ፍላጎት መሰረት ያደረገ ሰነድ እንዲዘጋጅ በሙሉ አቅም በመንቀሳቀስ ላይ እንደምትገኝ ኃላፊው ገልጸዋል።